ይልማ እዛ በርሊን ውስጥ ዛሬ ሰልፍ አለ ሰልፍ እየተደረገ ነው አሁንም እንዳሰማህን ምንድን ነው የሚሉት ምንድን ነው መፈክሩ በአብዛኛው በጀርመንኛ ስለሆነ እስኪ ለአድማጮች ባጫጭሩ ንገረን እነሱ እንደሚሉት ያሳስበናል ይላሉ ያስጨንቀናል እንደዚህ መቀጠል የለበትም ነው የሚሉት ኢትዮጵያ ውስጥ የተፈጠረው ሁኔታ የያዙት መፈክሮች የተሸከሙት ሰሌዳዎች በኢትዮጵያ ውስጥ የሚካሄደው ፍጅት በአስቸኳይ እነሱ እንደሚሉት ይቁም ይላሉ እርዳታም ለኢትዮጵያ መንግስት ለኢህአዴግ አትስጡ ብለውም የጀርመን መንግስት እዚህ ጉዳይ ሚኒስቴር መስሪያ ቤት በራፍ ላይ ይጠይቃሉ። የያዙት በራሪ ወረቀቶች፣ የሚበተኑት ፎቶግራፎች፣ እነሱም የሚያነሷቸው ጥያቄዎች የጀርመኑ ርዕሰ ብሔር ለሸንጎ ፕሬዚዳንት፣ አገሪቱን ለሚመሩት ለቻንስለሯ ለወይዘሮ አንገላ ሜርክል እና ለውጭ ጉዳይ ሚኒስትሩም ቢሯቸው ድረስ ልከው ሄደው የሰጧቸው ደብዳቤዎች እንከሳችኋለን እንፋረዳችኋለን የሚል አርስት የያዘ ነው። የንዴት ጥያቄ ነው። ሰልፉን ያዘጋጁት መርጌታ ብስራት ካሳሁን ይባላሉ። ሁለተኛው አቶ ጌታሁን አሰፋ ናቸው። ማን ነው በአሁኑ ሰዓት በአንደኛ ደረጃ የምትፋረዱት? ማን ነው የምትከሱት ለሚለው ጥያቄ መርጌታ ብስራት ካሳሁን ለሀያ አምስት አመታት አንድ እንዳንሆን ድንበራችን እንዳይከበር የሰው መብቶች እንዲጣሱ ምክንያት የሆነው ይሄ መንግስት ስለሆነ ይህን መንግስት መቃወም ከመጀመሪያው ጀምሮ እስካሁን ድረስ ያለ ነው። ነገር ግን እግዚአብሔር የተመሰገን ሁን፣ ዛሬ የመጨረሻውና የመጨረሻው ዋዜማ ላይ የደረስን ይመስላል። ምክንያቱም እሱ ሰርቼበታለሁ፣ እነሱ ሰርተንበታል ያሉት መለያየት ዛሬ አልሰራም። ኦሮሞ አንድ ነው፣ አማራ አንድ ሆኗል፣ ሌላውም መዝብ፣ የኢትዮጵያ ህዝብ አንድ ሆኗል። እንዲሁም ሆኖ ሳይፈራ እየሞተ ነው ያለው። ስለዚህ ይህን መንግስት መቃወም አይደለም እስከ መጨረሻው ማስወገድ የህዝብ አንድነት ህዝብ ኃይል ስለሚያስፈልግ እስከ መጨረሻው ከህዝባችን ጋር ሆነን የሚከፈለውን መስዋዕትነት መክፈል ያስፈልገናል ማለት ነው። አመሰግናለሁ። አቶ ዘላለም ደበበ በዛሬ ሁለት ከዚህ በፊት ታይቶ የማይታወቅ ለረዥም አመታት ብዙ ኢትዮጵያኖች ከተለያዩ ከተማ ነው የመጣችሁት ከሙኒክ፣ ከፍራንክፈርት፣ ከሃምበርግ፣ ከኑርንበርግ የበርሊንም ሰዎች አሉበት። ምንድ ነው እናንተ ዋናው ጥያቄ ይህን ሰላማዊ ሰልፍ የተዘጋጀበት ዋና ምክንያት ዘረኛው የወያኔ መንግስት በኢትዮጵያ ህዝብ ላይ የሚያደርሰውን ዘርፈ ብዙ በደሎች፣ እንግልቶችን በአስቸኳይ እንዲያቆም ለመ እየጠየቅ ነው እና በሰላማዊ መንገድ መብታቸውን የጠየቁ ንጹሐን ዜጎችን ያስራል፣ ይደበድባል፣ አስሯቸውም ደግሞ በእስር ቤት ውስጥ ያቃጥላቸዋል። በእሳቱ ያመለጡትን ሰዎች ደግሞ በጥይት የሚገሉበት ሂደት ነው ያለው እና የታሰሩ ፖለቲከኞች፣ የሃይማኖት አባቶች፣ ጋዜጠኞች ያለምንም ቅድመ ሁኔታ በአስቸኳይ ሊፈቱ ይገባል። መንግስት ለህዝብ ጥያቄ አዎንታዊ ምላሽ መስጠት አለበት። ስለዚህ በአስቸኳይ ስልጣኑን የስልጣን ባለቤት ለሆነው ለኢትዮጵያ ማስረከብ አለበት የሚሉ ጥያቄዎችን ነው ይዘን የተነሳ ነው። ረዳት ናቸው እርዳታ ይሰጣሉ። የኢትዮጵያን መንግስትም ይረዳሉ። ከኢትዮጵያ መንግስቱ ጋር የረዥም ጊዜ ግንኙነት ይችላላችሁ የምትሉትን መንግስታት አብራችሁ ትከሳላችሁ። በአንደኛ ደረጃ የምትከሱት የጀርመንን መንግስት ነው፣ አውሮፓንም ነው፣ አሜሪካኖችን ትጀምራላችሁ። እንግዲህ ምንድነው አውሮፓውያን ላይ ጣፋችን ስንጠቁም እና ምዕራባውያን ላይ ጣፋችንን ስንጠቁም ያለ ምክንያት አይደለም ወገን፣ እየሞተ ባለበት ሰዓት ላይ በተራራ ፀሐይ ላይ በጥይት እየተገደለ ባለበት ሰዓት ላይ ምዕራባውያን ለኢትዮጵያ መንግስት በሚሰጡት እርዳታ የኢትዮጵያ መንግስት መሳሪያ እየገዛበት ጥይት እየገዛበት ንጹሀን ወገኖቻችንን እየገደለ ነው። በዚህም ጊዜ ደግሞ ከጎናችን አልቆም ከኢትዮጵያ ህዝብ ጎን ከመቆም ይልቅ መንግስት ጎን መቆሙን ነው የተያያዙ። ስለዚህ በአስቸኳይ ከመንግስት ጎን የሚያደርጉትን እንቅስቃሴ አቁመው ከኢትዮጵያ ህዝብ ጎን እንዲቆሙና የኢትዮጵያ ህዝብን ደግፈው የመንግስትም ደግሞ በአስቸኳይ ስልጣኑ ለኢትዮጵያ ህዝብ እንዲያስረክብ ጉትጎታና እንዲያደርጉ ነው ለእነሱ ጥያቄያችንን የምናደርገው። ይህንን ነገር የማያደርጉ ከሆነ ደግሞ እንግዲህ በየተለያዩ ጊዜ ስራዎቻቸውን በማስተጓጎል በተለያዩ ቦታዎች ላይ ከፍተኛ የምናደርግ ነው የሚሆነው። በጣም አመሰግናለሁ። ጊዜ ስትልኝ የተለመደ አባባል አለ። ውጭ ጉዳይ ሚኒስቴር ይሁን ወይም ደግሞ መራሄተ መንግስት አንጌላ ሜርክል ጽፈት ቤት ብዙ ጊዜ ተቃዋሚ ሰልፈኞች ማመልከቻ ያስገባሉ አቤቱታ ያስገባሉ። ነገር ግን ወደዛው መልስ አይሰጥም። የዛሬውም እንደዛው ነው ወይስ መልስ አግኝተው ይሆን? መልሳቸውን እንግዲህ የውጭ ጉዳይ ሚኒስትሩም ሆኑ የቻንስለሯም ጽሕፈት ቤት ወይም የፓርላማ ሸንጎ ፕሬዚዳንትም ሆኑ የጀርመን ርዕሰ ብሔርም እንዴት እንደሚሰጡ አይታወቅም። ነገር ግን አንድ ልዩ የሚያደርገው ነገር ቢኖር የአሁኑን ሁኔታ ኢትዮጵያ ውስጥ የተነሳውን ጋዜጣዎችም ላይ መመልከት እንደሚቻለው ቴሌቪዥንና ሬዲዮን ጣቢያዎች እንደሚያነሱት በጣም የላቀና አሳሳቢ ሁኔታ እየሆነ መጣ ይመስላል። ስለዚህ የአፍሪካ ቀን እንደ ትርምስ ውስጥ እንዳትገባ ምን መደረግ አለበት የሚለውን ነገር ይመስለኛል ከጠበብቶችም ጋር ተነጋግረው ባለጉዳዮችን ጋር ተመካክረው የአውሮፓ ማህበርም አለ የአሜሪካ መንግስትም አለ በቅርቡ መልስ የሚሰጡ ይመስለኛል። ግን ይህን ነገር ለማወቅና ለመረዳት ምናልባት አንድ የተወሰኑ ጊዜያትና ቀናቶች ሳምንታትን መጠበቅ ይጠይቃል ባይ ነኝ። በጣም አመሰግናለሁ ይል ኃይለሚካኤል እንደተለመደው ለሰጠህን አስተያየት